በዓለም ዙሪያ በ33 ሀገሮች ውስጥ በከባድ ችግር ላይ ላለ ወደ 93 ሚሊዮን የሚጠጋ ቁጥር ላለው ሰው የ22 ቢሊዮን ዶላር እርዳታ እንዲሰበሰብ የተባበሩት መንግሥታት ድርጅት ጠይቋል። ይህ ጥያቄ እስካሁን ከታዩት ሁሉ የገዘፈ መሆኑን ጠቅሳ ሊሳሽ ላይን ያጠናቀረችውን ዘገባ ቆንጅታዬ ታቀርባለች። በዓለማችን ከሁለተኛው የዓለም ጦርነት ወዲህ ባልታየ መልኩ የገዘፈ ሰብአዊ ቀውስ መደቀኑን ነው የተባበሩት መንግስታት ድርጅት ያስገነዘበው። ከ128 ሚሊዮን በላይ ህዝብ በግጭት ከመኖሪያ በመፈናቀል በተፈጥሮ አደጋ ለከባድ ችግር ተጋልጧል፣ አስቸኳይ እርዳታ ያስፈልገዋል ብሏል። ከ128 ሚሊዮን ውስጥ 93 ሚሊዮን ገደማ የሚሆነው ህዝብ አጣዳፊ ህይወት አድን እርዳታ እንደሚያሻው የመንግስታቱ ድርጅት አስታውቋል። የድርጅቱ የሰብአዊ እርዳታ ጉዳዮች ረዳት ዋና ጸሐፊ ስቴፈን ኦብራያን የተጠየቀው የብዙ ቢሊዮን ዶላር እርዳታ የብዙ ሚሊዮን ሰዎች ሕይወት ላይ ወሳኝ ለውጥ ያመጣል ብለዋል። በቻድ ሐይቅ ተፋሰስ አካባቢና በደቡብ ሱዳን ረሃብ አፋፍ ላይ ላሉት ሰዎች ሕይወት አድን የምግብ እርዳታ ይቀርብበታል። በሶሪያ በኢራቅና በየመን ከማንኛቸውም በከፋ ሁኔታ ለጥቃት ተጋልጠው ላሉት ሰዎች ጥበቃ ይሰጥበታል። በኤልኒኖ የአየር ሁኔታ ምክንያት ከትምህርት ገበታ የተስተጓጉሉ ልጆችን ትምህርታቸውን እንዲቀጥሉ ለመርዳት ይውላል። ሌሎችም ብዙ ብዙ እርዳታዎች ይደረጉበታል። የተባበሩት መንግስታት ድርጅት የሶሪያን ቀውስ ከማናቸውም የከበደው ስጋቱ አድርጎ እንደመያዙ መጠን በሀገር ውስጥ ለተፈናቀሉ ወይም በያጎራባች ሀገር ተሰደው ላሉት ወደ 13 ሚሊዮን የሚደርሱ ሶርያውያንን ለመርዳት ይንቀሳቀሳል። ረዳት ዋና ጸሐፊ ስቴፈን ኦብራያን ለቪኦኤ በሰጡት ቃል ታዲያ ሰብአዊ እርዳታ ጊዜያዊ መፍትሄ ብቻ መሆኑን አስገንዝበው ከአምስት አመታት በላይ በጦርነት ሲሰቃይ የኖረውን የሶርያን ሕዝብ ከመከራው ሊገላግለው የሚችለው ፖለቲካ መፍትሄ ብቻ ነው ብለዋል። humanitarians የሰብአዊ እርዳታ ለጋሾች ምግብ፣ መጠለያ፣ መድኃኒት፣ ሕክምና ለሚያስፈልጋቸው ይሰጣሉ። መውጣት ያለባቸውን ያወጣሉ። ውሃ፣ የንጽህና አገልግሎትና ሌላም ህይወት ማቆያ እርዳታ ይሰጣሉ። ከዚያ ባለፈ ሌላ ሊያደርጉ አይቻላቸውም። የተባበሩት መንግስታት ድርጅት ከሶሪያ ሌላ የመን፣ ደቡብ ሱዳንና ናይጄሪያን ህዝብ በአገር ውስጥና በውጭም የሚፈናቀልባቸው እንደመሆናቸው በአንገብጋቢ የሰብአዊ እርዳታ ጠባቂዎች ዝርዝር ውስጥ ይዟቸዋል። ከደቡብ ሱዳን ለምሳሌ ያህል ሰማንያ ከመቶ ሴቶችና ሕጻናት የሆኑ አንድ ነጥብ ሁለት ሚሊዮን ሰዎች መሰደዳቸውን ያመለከተው የመንግስታቱ ድርጅት ይህም ከአፍሪካ ከማናቸውም ግዙፉ የስደተኛ እንቅስቃሴ እንደሆነ አመልክቷል።